ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ጎብኙ። ከፕሮፌሰር ሰለሞን አበበ ጉግሳ የአማራ ትግል የጋራ ምክር ቤት ፕሬዚደንት ጋር ቀደም ባለው ክፍለ ዝግጅታችን ባካሄድነው ቃለ ምልልስ የአማራ ትግል የጋራ ምክር ቤት ዓላማና ግብ፣ የምክር ቤቱ አወቃቀር፣ የአማራ ትግል የጋራ ምክር ቤት ከሌሎች ድርጅቶች የሚለይባቸው አበይት ምክንያቶችን አንስተው አስረድተዋል። ወደ ቀጣዩና የማጠቃለያ ክፍለ ዝግጅታችን ያመራ ነው። እንዲህ ነው። መግለጫው ላይም እንደተቀመጠው የአማራ ትግል የጋራ ምክር ቤት እይታ፣ የአማራ ትግል በአሁኑ ወቅት ገጥሞት ያሉት ተግዳሮቶች ምንድን ናቸው? በእርግጥ ጥቂቶቹን ነቅሰዋቸዋለሁ። በእናንተ ግምገማ ወይም ጥናት መሰረት አንኳር የሚባሉ የተግዳሮቶች ምንድን ናቸው? እነዚንስ ወደ ስኬት ለመለወጥ የሚቻለው እንደምን ነው? ስኬት ሲባልስ ትርጓሜው ከምን አንጻር ነው? በጋራ ምክር ቤቱ እይታ ስኬት እንግዲህ ለወደፊት የሚሰሩ ብዙ ጥናቶች ይኖራሉ። የሚጠበቁ ነገሮችም ሁሉ ይተነተናሉ በመሳሰለው በአሁኑ ግን አሁን ያለንበት ደረጃ እንዳልከው አንተ ተግዳሮት ወይም እንከኖች ብለን ጠራቸው እንችላለን። በአሁኑ ሰዓት ያሉ ነገሮች አሉ። በእርግጥ እንደሚታወቀው የትርክት ችግር ስላለ ያ ያንን የመቀልበስ ዘላቂ ነገር ቢኖረውም ቅሉ አጫጭር ነገሮች ለምሳሌ፣ በጣም በጣም እንደው አንዱን ነገር ልጥቀስና ከተጠቀሰው ውስጥ ትህነግም ሆነ ሌሎቹ ድርጅቶች የኦነግም ሆነ በጽንፈኝነት ላይ ጉዳያቸውን ሲያካሄዱ ወይም ደግሞ አማራ ጠል ልንላቸው እንችላለን፣ በዛ መንገድ ሲያካሄዱ የነበሩት በተለይ ትህነግ ስልጣን ላይ በነበረበት ጊዜ አንዳንድ ነገሮችን ፍጹም በሆነ ትርክት ፈጥሮ አማራም ሳያውቃቸው የሚከተላቸው ነገሮች አሉ። ለምሳሌ በየሶሻል ሚዲያው በየምኑ የምናየው ነገር አለ። ለምሳሌ ነው፣ በእድሜ ልዩነት ወይም በትምህርት ልዩነት፣ በመሳሰለው ሰዎችን የመለያያ ነገር አለ። ለተጠቀሰው ለምሳሌ ነው፣ የተማረና ያልተማረው አይተዋወቅም፣ የእናንተ ሀሳብ ተሸንፏል፣ ተሸንፋችኋል፣ ኢትዮጵያን አታንሱብን፣ የመሳሰለ አይነት ነገር በወጣቱና በትልቁ ወይም በተማረውና ባልተማረው መካከል የተፈጠረ ትርክታል። ያ ትልቅ ተግዳሮታችን ነው አንዱ ስለዚህ ያንን ለመቀልበስ ስራ እየሰራን ስለሆነ በዚህ በምክር ቤቱም ቢሆን ማንንም ሳይለይ እያልኩት ከመጀመሪያው እሱን ነው ዝም ብሎ አንድ የተሰባሰበ የተማረ ግሩፕ በእንግዲህ የተማረን በለው በተማረ ግሩፕ ብቻ ለብቻው፣ ጣት ግሩፕ ለብቻው እንደዚህ አይነት ነገር ሳይሆን ሁሉም አስተዋጽኦ ማድረግ አለበት ብለን ስናምን እሱ ተግዳሮታችን ስለሆነ ወይም እንከናችን ስለሆነ እሱን ለማሻሻል ስራ ብለን ተነስተናል በሀሳብ ደረጃ እና እሱ አንዱ ነው። ሌላው ግን ታወቀው፣ ይሄ የተናጥል ሩጫው ነው በተናጠል የሚደረግ ነገር በሙሉ ለሁሉ ያጋልጣል ለብዙ ነገር። ስለዚህ ለማንኛውም ብአዴንም በለው ኦነግም በለው ትህነግም በለው ማንኛውንም አይነት ስም ስጠው አማራ ጠል የሆነ አስተሳሰብ ላላቸው ሰዎች ወይም ድርጅቶች ወይም ዝም ብሎ የግል ተጠቃሚዎች ሁሉ በር ይከፍታል ይሄ የግል ሩጫው። ስለዚህ እሱ ትልቅ ተጋሮት ነው። እሱን ለመሸፈን ነው እንግዲህ አንድም መሰባሰብ ወይም የዚህ የምክር ቤቱ አንዱ መንገድ እነዚህን ነገሮች ለማስቀረት ነው። ሌላው ደግሞ በተለያየ ጊዜ እዛው ላይ ቢጠቀስም ሁሉ በተለያየ ጊዜ እንግዲህ እንግዲህ መቼም አካሄዳችን በጣም እየተጠና በተግባር እየተተረጎመ ማን ምን እየሰራ ነው ምንድን ነው አሁን ለትግሉ ሲያበረክት በእርግጠኝነት ነው ወይ የመሳሰለውን ነገር እንግዲህ እርስ በርስ እየተናበብን እየተነጋገርን እየተወያየን የማያስኬድ ነገር ሁሉ ካለ እየተጠያየቅን የምንሄድበት ነገር መፍጠር አለበት። አለበለዚያ ምን ይሆናል? በትክክል ነገሩን ሳይገነዘቡ ወይም ወደ ፈለጉ ነገር አቅጣጫ ሊያስኬዱ የሚችሉ ግለሰቦችንም ሆነ ጥቅሞኞቹን እነሱንም መለየት ስለሚያስፈልግ እነዚህም ተግዳሮታችን ናቸው፣ ላለሁ እና እንግዲህ ዋናው እሱ ነው። የትውልድ መተሳሰርን የያዘ በመረጃና በማስረጃ የተደገፈ አይነት ትግል መናበብ ያለው እና ደግሞ ተጠያቂነት ያለበት አይነት መሆን አለበት ብዬ ነው የማስበው እና ወይም የምናስበው። ይህን ለማድረግ ግን እነዚያ ተግዳሮች የተጠቀሱት በሙሉ ተግዳሮታችን ናቸው። እነሱ ደግሞ በዚህ በአላማችን ይፈታሉ የሚል ትልቅ እምነት አለ። ነው አሁን እንደነሱት ግልጽነትና ተጠያቂነትን አመላክተዋል። አንዱ በኢትዮጵያዊነት ጎራም ሆነው ተሰልፈው ያሉ ወይም በአማራ ትግል እንቅስቃሴ ውስጥ ለዛ ሂደት ላይ ወይም ድጋፍ በመስጠት ላይ ብቻ ተወስነው ያሉ ሰዎች ከሚሰነዝሩት ነገር ትግሉ ፈር ይዞ ጤታማ፣ ውጤታማ እንዲሆን ለማድረግ በመሪዎች ላይም ሆነ በድርጅቶች ላይ ነጻ የሆነ ትችቶች ሊሰነዘር ይገባል። ያ ያጠናክራል፣ ዲሞክራሲያዊ ስነትንም እንዲዳብር ያደርጋል። በአሰራር ውስጥ በግለሰቦችም ሆነ በድርጅቶች መካከል ግና ትችት ስንሰነዝር የተለያዩ ቃላት ይሰነዘራሉ። በማራ ጠልነት ወይም ደግሞ በጸረ አማራ አቋም እንፈረጃለን። ያ ግን ዘላቂ እንዳይሆን ትግሉ እንዲደናቀፍ አሁን እናንተ እንዳነሳችሁት፣ በተለይም በተወሰኑ ግለሰቦች ተጠልፎ እንዲሄድ ያደርጋልና ያ ውጤታማ አይሆንም። ይሄ አንድ ሊትደገና የሚሻ ወይ መረማት የሚሻ ጉዳይ ነው ብለው አታያ የሚሰነዝሩ አሉ። በእናንተ ትግል እንቅስቃሴ ላይ አለ እነዚህ ወገኖች የእናንተ ምላሽ ምንድን ነው? አንድ ቦታ ላይ ይህ መግለጫው ላይ የተጠቀሰ ነገር አለ። በተለይ አሁን ልክ ወንድሜ አንተ እንደጠቀስከው የሀሳብ ልዩነት ሲመጣ የመፈራረጅ ነገር አለ። እነዚህ ደግሞ የመፈራረጃ ነገሮች ምንም መረጃም ሆነ ማስረጃ በሌለው ነገር ላይ ነው ያ እንዳይሆን አሁን የኛ ጥረት አንዱ፣ ማንኛውም ነገር መተቸት ይችላል። የሚተቸውም የሚጠየቀውም ደግሞ መከባበርን ባህሉን በያዘ መንገድ መሆን አለበት። ዝም ብሎ ወዲያ ወዲህ አይነት ስድብ ከሆነ ምንም መነጋገር ማትችልም። ስለዚህ እንዲሁ ከመፈረጅ በመረጃና በማስረጃ በማስረጃ፣ እንደውም ባነብልህ አንደኛውን ቦታ ላይ ሁለተኛው ቁጥር አላማው ላይ ምን ይላል፣ በመረጃ እና በማስረጃ ያልተደገፉ ከግለሰብና ከቡድን እንዲሁም ከግል አንቂዎች የሚነገሩና የሚጻፉ የአማራውን አንድነት የሚፈታተኑ ነገሮች እንዲታረሙ ይላል። የፋኖ ወንድሞችና እህቶች በተሳሳተ መረጃ አደጋ ላይ እንዳይወድቁ በአጠቃላይ ለጠላት በር እንዳይከፍትና አማራው ለተላዘመ ትግል እንዳይዳረግ የሚል እንትን አለው እዛ ላይ እና ይሄ በሙሉ ይገልጸዋል። ምክንያቱም መፈራረጅ መጥፎ ነገር ነው። የውጩን ያለው መፈራረጅ በተዋረድ አገር ቤት ኢትዮጵያ ይገባና የፋኖን ትግል ወይም የህልውናውን ትግል ሊያደናቅፍ ይችላል። ስለዚህ ከዛ በጣም መጠንቀቅ አለብን። ስለዚህ ይህንንም ነው ተጠያቂነት እንዳለ ሆኖ ግን ተጠያቂነቱ ግን በመረጃና በማስረጃ መሆን አለበት። እንዲሁ ዝም ብሎ አንዱ ሲናገር በስማ በለው ሳይሆን ቀጥታ ይመጣል ይነገራል። በማስረጃ ተገልጾ የሚስተካከለው ነገር ይስተካከላል። ከዛ አንጻር ነው እኔ የማየው። አመሰግናለሁ። ከም የአማራ ትግል የጋራ ምክር ቤት የትግሉ ሂደት እልባት ላይ ደርሶ ለስኬት በቅቶ ለማየት ይችላለሁ ብሎ የሚያስብበት ውስን ጊዜያቶች አሉ ወይስ ምድሩ ላይ ባለው ሁኔታ ለሚወሰን ሁሉ ማንኛውም ትግል የዛን ውጤት ጠባቂ ነው የሚሆነው? የአማራ ትግል የጋራ ምክር ቤት ግቡን በምን መልክ ነው ሰይሞ ያለው ወይም ግቤ የሚላቸው ነገሮች ምንድን ናቸው? በጣም ጥሩ ነው። እንግዲህ በእርግጥ ይሄ ነገር መናበብ፣ አንድ ላይ መስራት ሲባል እንዳልኩ የተከፋፈሉ የተለያዩ መምሪያዎች አሉ። በእነዛ መምሪያዎች የሚሰሩ ስራዎች ሁሉ ያጠነጥኑት በህልውና ትግሉ ላይ ነው። ስለዚህ ዋናው መሰረቱ በዚህ በህልውና ትግሉ መሰረት የመጨረሻው ግብ ሊሆን የሚችለው ይሄን ኦነጋዊ ወይም ደግሞ አማራ ጠል ወይም ደግሞ ጀነራል ለኢትዮጵያ የማይበጀውን ህገ መንግስት ጨምሮ አስተሳሰቡን ማለት ነው አክ አስተሳሰቡን ከዛ ያው ህገ መንግስቱ ይሻሻላል ኦፍኮርስ እና ከናስተሳሰቡ ስር ነቀል የሆነ ለውጥ ማካሄድ እና አገርን ማዳን ነው። ሪሊ ከዛ አንጻር ነው የእኛ ግብ ምለን የምንይዘው እንጂ ነገሩ ይሄ የአሁኑ መንግስት ቢወርድ ሌላ ተመሳሳይ መንግስት ከመጣ ምንም ያ ስኬት አይደለም። ስለዚህ ስኬት የምንለው ይሄን በሀገራችን ላይ ላለፉት ወደ ሃምሳ የሚሆኑ አመታት የነበሩትን ነገሮች በሙሉ ሊቀይር የሚችል ስር ነቀል ለውጥ ነው። ያ ነው ስኬት የምንለው። በእርግጥ ይሄ ቀላል ነገር አይደለም። ይሄን ለማድረግ ነው እንግዲህ የሁሉም መተባበር ሲኖር መመካከር ሲኖር። ይህ መንግስት ብቻውን ካየኸው እንደ ማንኛውም እንደሚወድቀው መንግስት የመውደቂያ ምልክቶቹ ብዙ ናቸው። መውደቁ የማይቀር ጉዳይ ነው። በአጭር ጊዜ ሊያልቅ ይችላል። ይሄ ነው ብሎ ቀን ማስቀመጥ ባይቻልም፣ ግን ከዛስ በኋላ የሚለው በጣም አሳሳቢ ነው። ሌላ እንትን እንዳልሄድ እንጂ እንደ እንትን የምገልጸው ከዚህ በፊት በኢትዮጵያዊነት የነበረ ድርጅት ያው የሚታወቅ ነው። በውጪ በተለይ እንደዚህ ፌዝ ዋን እና ፌዝ ቱ ብለው የሚሄዱት አካሄድ ነበራቸው። አሁን ወያኔን ብቻ እንጣል ሌላውን ነገር እዛ ከገባም በኋላ የሚሉት አሰራር ብዙ አያስኬድም አሁን ባለንበት ሁኔታ። ምክንያቱም ከመጨረሻው የሚሆነውንም ወደፊት የሚሆነውንም ከወዲሁ ከር መመካከር በጣም አስፈላጊ ስለሆነ ነው። የዚህም ምክር ቤት አስፈላጊነት እና ስኬት የምንለው ይሄን ጸረ ኢትዮጵያ አስተሳሰብ ከኢትዮጵያ ምድር ላይ እንዲጠፋ ማድረግ ነው። ያ የመጨረሻው ስኬት ነው። በእርግጥ አጭሩ ግብ ግን ይህን መንግስት ጥሎ ኢትዮጵያ ቢያንስ እንድትቀጥል ከዛ በኋላ ተመካክሮ የሚሰራበት አሰራር በኢትዮጵያ እንዲሰፍን ለማድረግ ነው። እንግዲህ ያው የተለመደውን ማለት ነው። ኦፍኮርስ ሽግግር መንግስት የመሳሰለውን ነገር ይመጣል። ግን ያ ያ ሁሉ እንግዲህ ምን ይሆናል ምናምን የሚለውን ደግሞ እንግዲህ እንዳልኩ በጥናትና ምርምር ክፍሉ በኩል እየተጠና የሚወጣ ነገር ነው። ግን አጠቃላይ ግበያችንና ስኬት ምለው ይሄን ነው። አማራ የትግል የጋራ ምክር ቤት ግልጽ በሆነና በማያሻማ መንገድ ኢትዮጵያና ኢትዮጵያዊነትን በምን መልክ ነው የሚገልጣቸው? ለኢትዮጵያና ኢትዮጵያዊነትን አስመልክቶ ያለው አቋም ምንድን ነው? አመሰግናለሁ። አሁን ብዙ ጊዜ ስህተት የሚፈጠረው እንደሚመስለኝ በተለይ የዚህ የአማራው ህልውና ትግል ሲካሄድ ልክ ከዚህ በፊት በሌሎቹ እንዳየናቸው የነጻነት ታጋዮች የመሳሰለው አይነት ነገር የራሳቸው አገር ለመፍጠር ብለው ከዛ አይነት አኳያ የሚታይ አይደለም። የአማራው ትግል የአማራው ትግል ኢትዮጵያዊ ትግል ነው። ይህም ምክር ቤት ቢሆን ክሌም የሚያደርገው ልዩ የአማራ ቦታ የለም አማራ አገሩ ኢትዮጵያ ነው ብሎ ነው የሚያምነው ስለዚህ ኢትዮጵያዊነት እና አማራነት የተጋመደ ነው። እንዴት ነው የተጋመደነት እንኳን አይገልጸውም። ልክ ይሄ እንዴት አርጌ ላስቀምጡ፣ ለምሳሌ ውሃ ላይ የሆነ ከለር ብትጨምር የሚዋሃድ ነው ውስጡ በአንድ ጊዜ እና ልትለዩ አትችልም በአጭር ጊዜ። ሌላ ኦፍኮርስ ፕሮሰስ ይኖረዋል እሱ በሳይንስ በኩል ግን፣ እንደዛ አይነት የተዋህደ ማንነት ስለሆነ ያለው አማራ ልዩ የሆነ አይነት ነገር ስለሌለው ኢትዮጵያዊነትን በዛ ነው የሚገልጸው ለይተንም ልናየው አንፈልግም። አማራ ሲባል ኢትዮጵያዊ ብቻ ነው፣ ሌላ ነገር የለውም በውስጡ። ስለዚህ ያንን ሰው እንዲገነዘብ ያስፈልጋል እንጂ እኔ ምክንያቱም በተለያየ ጊዜ አያቸዋለሁ። እንደው አላስፈላጊ የሆነ ሰጉር ስንጠቃ ውስጥ የመግባት ነገር አለ። እንደዛ አይነት ነገር አያስኬድም። አማራ ሲባል ኢትዮጵያዊ ነው። ለኢትዮጵያዊነቱን ለአማራው እንደገና አይ ከዚህ መጥተህ እንደገና ደግሞ ኢትዮጵያዊ ትሆናለህ የምትለው አይደለም። አማራ ከዛ አንጻር ነው የማየውና ኢትዮጵያዊነትን። አመሰግናለሁ። ፕሮፌሰር ሰለሞን አበበ ጉጉሳ የአማራ ትግል ምክር ቤት ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። አንተም በኤስቢኤስ ሬዲዮ ስለ ጋበዝከኝ ከልብ አድርጌ ያመሰግናለሁ። አቶ ካሳሁን እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።